ኦሪት ዘኍልቍ ምዕራፍ ሰላሳ ሁለት ከቁጥር አንድ ጀምሮ የሮቤልና የጋድ ልጆችም እጅግ ብዙ እንስሶች ነበሯቸው። እነሆም የኢያዜር ምድርና የገልዓድ ምድር ለእንስሶች የተመቸ ስፍራ እንደነበረ ባዩ ጊዜ የጋድና የሮቤል ልጆች መጥተው ሙሴንና ካህኑን አልዓዛርንም የማኅበሩንም አለቆች እንዲህ ብለው ተናገሯቸው። እግዚአብሔር በእስራኤል ማኅበር ፊት የመታው ምድር አጣሮት፣ ዲቦን፣ ኢያዜር፣ ነምራ፣ ሃሴቦን፣ ኤልያሊ፣ ሴባማ፣ ናባው፣ ባያን ለእንሰሶች የተመቸ ምድር ነው። ለእኛም ለባሪያዎች እንሰሶች አሉ። እኛስ ባንተ ዘንድ ሞገስን አግኝተን እንደሆነ ይህን ምድር ለባሪያዎች ርስት አድርገ ስጠን፣ ወደ ዮርዳኖስም ማዶ አታሻግረን። ሁለተኛው ምንባብ ከመጽሐፈ ዜና ቀዳማዊ ምዕራፍ አምስት ነው። ማነበው በቁጥር 25 ጀምሬ ላንብላችሁ። የአባቶቻቸውንም አምላክ በደሉ። እግዚአብሔርም ከፊታቸው ባጠፋቸው በምድሩ አሕዛብ አማልክት አመነዘሩ። የእስራኤልም አምላክ የአሶርን ንጉሥ የፏሃን መንፈስ የአሶርንም ንጉሥ የቴልጌልቴል ፌልሶርን መንፈስ አስነሳ የሮቤልንና የጋድን ልጆች የምናሴንም ነገድ እኩሌታ አፈለሰ እስከ ዛሬም ወዳሉበት ወደ አልሄና ወደ አቦር ወደ ሃራና ወደ ጎዛና ወንዝ አመጣቸው። የሁለተኛው ምንባብ ነው። ሶስተኛው ምንባብ የማርቆስ ወንጌል ምዕራፍ አምስት ከቁጥር አንድ እስከ አስራ ሰባት ወደ ባህር ማዶም ወደ ጌርጌሴኖን አገር መጡ። ከታንኳይቱን በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለትም ስንኳ ማንም ሊያስረው በዚያን ጊዜ አይችልም ነበር፤ ብዙ ጊዜ በእግር ብረት እና በሰንሰለት ይታሰር ነበርና ዳሩ ግን ሰንሰለቱን ይበጣጥስ፣ እግር ብረቱን የሚሰባብር ነበር ሊያሸንፈውም የሚችል አልነበረም። ሁልጊዜም ሌትና ቀን በመቃብርና በተራራ ሆኖ ይጮህ ነበር፣ ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ፣ ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና፣ ስም ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለው። ከአገርም ውጪ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የርያ የሪያ መንጋ ይሰማራ ነበርና ወደ ርያዎቹ እንድንገባ ስደደም ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ ርያዎቹ ገቡ። ሁለት ሺህም የሚያህል መንጋ ካፋፉ ወደ ባህር ተጣደፉና በባህር ሰጠሙ። እረኞቹም ሸሽተው በከተማውና በአገሩ አውሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ አጋንንትም ያደሩበትን ሌጊዮንም የነበረበትን ሰው ተቀምጦ ለብሶም ልቡም ተመልሶ አዩና ፈሩ። ያዩት ሰዎች አጋንንት ላደሩበት ሰው የሆነውንና ስለ እሪያዎቹ ተረኩላቸው። ከአገራቸው እንዲሄድላቸው ይለምኑት ጀመር። ወደ ታንኳይቱን በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤትህ በቤተሰቦች ዘንድ ሄደ፣ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደ ማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት አስር ከተማ በሚባል አገር ይሰብክ ጀመር፣ ሁሉም ተደነቁ። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ፣ በባህርም አጠገብ ነበር። እያይሮስ የተባለ የምኩራብ አለቃም አንዱ መጣ፣ ባየውን ጊዜ በእግሩ ላይ ወደቀና ያለ ይቀጥላል ታሪኩ። ለማንበብ የፈለግኩት እስከ ቁጥር ሀያ ድረስ ያለውን ብቻ ነው። ጌታ የተመሰገነ ይሁን። ሶስት ምንባቦች ነው ያነበብ ነው። የመጀመሪያውን ምንባብ ዘሁልቁ ምዕራፍ ሰላሳ ሶስት ላይ ያለው ዘሁልቁ ምዕራፍ ሰላሳ ሶስት ላይ እንዳነበባችሁት፣ እንግዲህ ከግብፅ የወጡ አስራ ሁለት ነገድ ናቸው አስራ ሁለት አባቶች ናቸው ከግብፅ የወጡትና። አስራ ሁለቱ ነገዶች መካከል ያው ሁሉም ማለት ይቻላል በምድረ በዳ እጅግ ከማመጻቸው የተነሳ ሁሉም በምድረ በዳ ተቅበዝብዘው እንዲያልቁና ልጆቻቸው እግዚአብሔር ለአብርሃም ለይስሐቅና ያዕቆብ የማለውን ምድር ይወርሱ ዘንድ ልጆቻቸው ወራሾች እንዲሆኑ እግዚአብሔር ልጆቻቸውን እንዳስነሳ ታውቃላችሁ። በሕይወታችን ምድር ያዩ አልነበሩም። ልጆቻቸው ግን ያችን አገር ለመውረስ ታድለዋልና ያችን አገር ለመውረስ ጉዞ ጀመሩ እና ወደ ዮርዳኖስ ተቃረቡ። ወደ ዮርዳኖስ ተቃረቡ እንግዲህ እግዚአብሔር እሰጣችኋለሁ ያላቸው ርስት ከዮርዳኖስ ወንዝ ወዲያ ማዶ ናት። ገና ከወንዙ ሳይሻገሩ የመስኩን ልምላሜ፣ የሳሩን ብዛት የውሃው መኖር ደስ አሰኛቸው የጋድን የሮቤልን እንደዚሁም ደግሞ የምናሴን ነገድ ይሄ መሬት ልምላሜው ደስ አሰኛቸው ጉዞው ገና አልተጠናቀቀም ከምድረ ርስት ገና ጠላት መባረር አለበት ብዙ ጦረኞች ደግሞ በጋድ በሮቤል በምናሴ ህዝብ መካከል ብዙ ጦረኛ አለ ስለዚህ ምን አሉ? ይቺ ለከብቶቻችን ስለምትሆን፣ ይቺ ለኑሮአችን ስለምትመች እኛ እዚሁን እንሰፍራለን። አንተ የተቀረውን ነገድ ይዘህ ተሻገር። እኛ ይኸው ይመቸናል አሉ። ልብ በሉ፣ ርስቱ ገና አልተወረሰም። ርስቱ ከወንዝ ማዶ ነው። ወንዙን ገና አልተሻገሩ። ከግብፅ ምድር ከባርነት ወጥተዋል። በእርግጥ ከምድረ በዳውም አልፈዋል። አሁንም ልምላሜው ላይ ደረሱ። ልምላሜውን ሲያዩ ግን የተስፋይቱ ምድር እይታ አስቀድሞ ማርና ወተት ታፈሳለች እያሉ የዘመሩላት ምድር ተረስታ አሁን የዮርዳኖስ ወንዝ ወዲኛው ማዶ ልምላሜው ደስ አሰኛቸው። እንዳነበርኩላችሁ ይቺ ለምለም ናት፣ ለከብቶቻችን ትመቻለች። እኛ እዚሁ እንቅር፣ ብትፈቅድልን እዚሁ እንኑር። ለኢያሱ ደግሞ ይሄ በጣም ለሙሴ ትልቅ ትልቅ ችግር ነው። ለኢያሱ ትልቅ ችግር ነው። ምክንያቱም ምድረ ርስትን ገና መውረስ አለባቸው። በዛ የተቀመጠውን ጠላት ማባረር አለባቸው። ስለዚህ የእስራኤል ኃይል ይፈለጋል። የጋድ ኃይል ይፈለጋል። የሮቤል ጉልበት ይፈለጋል። የምናሴ አቅምም ይፈለጋል። እነዚህ ሰዎች ግን እኛ እዚሁ ይሻለናል፣ ይኸው፣ ይበቃናል። መሬቱ ለምለም ስለሆነ እዚሁ ይሻለናል አሉ። ልብ በሉ፣ ገና አልተሻገሩ። እነዚህ ሁለት ሰዎች ታውቃቸዋላችሁ። ጋድ የያዕቆብ ከልያ አገልጋይ የወለደው ሰባተኛ ልጁ ነው። ሮቤል ደግሞ እንደዚሁ ዮሴፍ አስናት ከምትባለው ሚስቱ የወለደው የዮሴፍ የመጀመሪያ ልጅ ነው። ምናሴ የዮሴፍ የወለደው ልጅ ነው፣ ታላቅየው ልጅ ነው። ሲባርካቸው እጃቸውን አመሳቅሎ ቀኝ እጁን በታናሹ ላይ ግራ እጁን በታላቁ ላይ እያደረገው ነው። ምናሴ ይሄው፣ ጋድ እና ሮቤን የያይቆብ ልጆች ናቸው። ሁለቱም ያዕቆብ ልጆች ናቸው። እንግዲህ ሶስቱም ግን የነገድ አባት ሆነዋል። ሶስቱም የነገድ አባት ሆነዋል። ግን በጉዞ ሂደት በጉዞ መጨረሻ ላይ እነዚህ ሰዎች ሳይሻገሩ ቀሩ። ከወንዙ ወዲህ ማዶ ቀሩ። ከህዝቡ ተለይተው ቀሩ፣ እና ብዙ ለመናቸው ሙሴ ብዙ ተናገራቸው። ከዛ በኋላ ምን አሉ? ውጊያውን እንኳን እስራኤልን ተባብረን ሄደን እንወጋና፣ ነገር ግን ተመልሰን እንመጣለን። ቤታችንን እዚህ እንሰራለን። ለከብቶቻችን፣ ለልጆቻችን፣ ለሚስቶቻችን ይሄ ይሻላል። ለከብቶቻችን፣ ለሚስቶቻችን ይሄ ይሻላል። ላንብላችሁ ደግሞ ዘሁልቁ ሠላሳ ሁለት ላይ ምንድነው፣ ለከብቶቻችን ይሄ ይሻላል እያችሁ ለእንሰሶች የተመቸ ስፍራ እንደነበረ ባዩ ጊዜ የጋድና የሮቤል ልጆች መጥተው ሙሴንና ካህኑን አላዛርን የማኅበሩን አለቆች እንዲህ ብለው ተናገሯቸው። እግዚአብሔር በእስራኤል ማኅበር ፊት የመታው ምድር፣ አጣሮት፣ ዲቦን፣ ኢያዜር፣ ነምራ፣ አሴቦን፣ ኤልያኤል፣ ሴባማ፣ ናባው፣ ባያን ለእንሰሶች የተመቸ ምድር ነው። ለእኛም ለባሪያዎችህም እንሰሶች አሉ። እኛስ ባንተ ዘንድ ሞገስ አግኝተን እንደሆነ ይህን ምድር ለባሪያዎች ርስት አድርገን ስጠን። ወደ ዮርዳኖስ ማዶ አታሻግረን። ያችሁ ልመና አታሻግረን፣ ወደዛ አታሻ የተመቸ ነገር እዚሁ አግኝተን አለኛ ማርና ወተት ታፈሳለች። እሱ ይቅር፣ እሱ ለእናንተ ይሁንላችሁ። እኛ ለጊዜው ለሚስቶቻችን፣ ለልጆቻችን፣ ለከብቶቻችን የሚመች ነገር እዚሁ አግኝተናል። የሚበቃ ነገር አግኝተናል። ስለዚህ የሚበቃ በረከት ነው። እግዚአብሔር ከግብፅ ባርነት አውጥቶ ይህን ከሰጠን በቃ ይሄ ከበቂ በላይ ነው። ከዚህ በላይ አንሄድም፣ አንፈልግም፣ አያስፈልገንም ነው ሀሳባቸው። ከዛ ሙሴ ለጋድና ለሮቤል ልጆች አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁን? እግዚአብሔር ወደሚሰጣቸው ምድር እንዳይሻገሩ የእስራኤልን ልጆች ልብ ለምን ታደክማላችሁ? እያችሁ ምክንያቱም እኛ እዚህ እንቅር ሲሉ እኛ እዚህ እንቅር ሲሉ ሌሎቹ የእስራኤል ልጆች ልብ ደግሞ ምንድን ነው እኛም እዚሁ እንቅር አስራ ሁለት ነገር ቢሆን ኖሮ ያንን ሄደን ጠያን ጠላት እናሸንፍ እንችላለን። እነሱ እዚህ ተሰፈሩ፣ እኛም እዚህ እንስፈር። ውሃ እንደሆነ አለ፣ ልምላሜው እንደሆነ አለ። እኛም ከብትን እናረባለን። እኛም ለከብቶቻችን ለልጆቻችን ነው እንግዲህ ጥያቄው። ለእኛ አላሉም። አያችሁ፣ የሰው ልጅ ልብ እንዴት ጠመዝማዛ እንደሆነ ከእግዚአብሔር ቃል በቀር የሚያወጣው ምን ነገር አለ? የእግዚአብሔር ቃል ብቻ ነው የሰው ልብ ጠመዝማዛ መንገድ ብቅ የሚያደርገው። ለእኛ አላሉ ለሚስቶቻችን ለልጆቻችን፣ ለከብቶቻችን ይህ ይሻለናል እና አታሻግረን። ለማን ያዘኑ ነው የሚመስሉት? የእግዚአብሔር ቃል ብቻ ነው የሰው ልብ ተንኮል ብቅ የሚያደርግ። በቃ የእግዚአብሔር ቃል ሲበራበት የሰው ልጅ መንገድ እንደ ጉንዳን መንገድ ጠመዝማዛው ብቅ ይላል። በቃ አለበለዚያ አይታወቅም። አያችሁ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀራላችሁን? የእስራኤልን ልጆች ልብ ታደክማላችሁን? አላቸው። ቁጥር ሰባት ላይ ነው። እግዚአብሔር ወደሚሰጣቸው ምድር እንዳይሻገሩ የእስራኤልን ልጆች ልብ ለምን ታደክማላችሁ? ምድሪቱን ይሰልሉ ዘንድ ከቃዴስ በርኔ በሰደድኳቸው ጊዜ አባቶቻችሁ እንዲሁ አደረጉ። ወደ እሽኬሉን ሸለቆ በሄዱ ጊዜ ምድሪቱን ባዩ ጊዜ እግዚአብሔር ወደ ሰጣቸው ምድር እንዳይገቡ የእስራኤልን ልጆች ልብ አደከሙ። አስራ ሁለት ሰዎች ምድሪቱን ያዩ ዘንድ አለማመን ገፋፍቷቸው እግዚአብሔር ጥሩ ሰላይ ሆኖ ሳለ የሰው ሰላይ ላኩ። በመጀመሪያ ባለፈው ሳምንት ተምረናል። የአራሱ ስህተት ነበር። እግዚአብሔር ጥሩ ሰላይ ለልጆቹ አይደል ያይላቸዋል እግዚአብሔር ያይልኛል የሚል ሰው የተባረከ ነው። ያይልኛል እግዚአብሔር ነገሬን ያይልኛል። እስቲ ጴጥሮስን ሰይጣን ሊፈትነው ይፈልግ ነበር። ጴጥሮስ አላወቀ። ጌታ ግን ምና ነው እንደ ስንዴ ሊያበጥራችሁ እኔ ግን ስለ አንተ አማለን። አስቀድሞ ተመልካች ጥሩ መንገዱን ቀድሞ ረግረግ ይሁን እሾካማ ይሁን ድንጋያማ የሚሆን ቀድሞ የሚያይ አምላክ አለ። በዛ ላይ መተማመን አቅቷቸው የሰው ሰላይ ናት። መልሱ ግልጽ ነው። አይቻልም የሚል ይዞ መጡ። አይቻልም ድሮ ሰው ሰልሎ ይቻላልን? እንዴት ሊያመጣ ይችላል? አባቶቻችሁ እንደዚህ ያደረጉ እናንተም ደግሞ አሁን የእስራኤልን ልብ ታደክማላችሁ እያለ ሙሴ ይናገራቸዋል። ከዛ በኋላ ቁጥር 16 ላይ የሚሰጡትን መልስ አንብቡ። ወደ እርሱም ቀርበው አሉት በዚህ ለእንሰሶቻችን በረቶች፣ ለልጆቻችን ከተሞች እንሰራል። እኛ ግን ለጦርነት ተዘጋጅተን ወደ ስፍራቸው እስክናስገባቸው ድረስ በእስራኤል ልጆች ፊት እንሄዳለን። በዚህም ምድር ስላሉ ሰዎች ልጆቻችን በተመሸጉ ከተሞች ይቀመጣሉ። እስራኤል ልጆች ሁሉ እርስታቸውን እስኪወርሱ ድረስ ወደ ቤታችን አንመለስም። ከዮርዳኖስ ወዲህ ወደ ምስራቅ እርስታችን ደርሶናል ደርሶናልና እኛ ከዮርዳኖስ ማዶ ወደዚያ ከነሱ ጋር ርስት አንወርስም። እንዴት ያለ ጨካኔ ነው! እንዴት ያለ ክፉ ልብ ነው! እግዚአብሔር ውረሱ ሲል ሰዎች ምን አሉ? አንወርስም እንወርስም። ጨካኝ ልብ እነሱ እንደሚሉት ከሆነ ሰው የሚጸድቀው ልኮነን በቃ የሚሉ ሰዎች አጋጥመዋቸው አያውቁ እ እነሱ እንደሚሉት ከሆነ እነሱ እንደሚሉት ኢየሱስ አማላጅ ነው። እነሱ እንደሚሉት ከሆነ በቃ ሲኦል ብገባ መርጣለሁ የሚሉ ሰዎች አጋጥሙ። ሰው በራሱ ላይ የሞት ፍርድ ያውጃል። ሰው በራሱ ላይ ጭካኔ ይመድባል። አንወርስም ከእስራኤል ልጆ እግዚአብሔር ከግብጽ ያወጣቸው ከዮርዳኖስ ወዲ ማዶ እንዲቀሩ ነው አልነበረም። እግዚአብሔር ከእነሱን ያወጣቸው ገና ዮርዳኖስንም ከፍሎ ከዮርዳኖስ ወንዝ ወዲ ማዶ ወደ ተፈለገው አብርሃም አስቀድሞ መሠዊያን ወደ ተከለባት ምድር፣ በድንኳን ወደ ተመላለሰባት ምድር ወደዛ ሊያገባቸው ነበር እግዚአብሔር። እነሱ ግን አዩ። ለልጆቻችን ለከብቶቻችን የርስት ጥሩ ነው። ይህ ጥሩ ነው። እኛ እናውቃለን፣ ምርጫችንን እኛ እናውቃለን አሉ። ልምላሜውን ተመለከቱ። እነሱ ብቻ አይደሉም። አስቀድሞ ታሪክ ቢያውቁ ኖሮ ሎጥም እንደዚህ ነው የሆኑ ታውቃላችሁ። ሎጥ ከግብጽ ሲመጣ የግብጽን ልምላሜ አየ። ከአብርሃም ጋር ከግብጽ ሲመለሱ ከዛ በኋላ መሬት ከብቶች ስለበዙ እዛም ቦታ ሰበቡ ከብቶች ነው አይደል የሚገርም ነገር ነው እግዚአብሔር የተባረቀ ይሁን ከብቶች ናቸው እዛ ጋር በጎቹ በዙ ላሞቹ በዙና እረኞቹ በግጦሽ መሬት ተጣሉ በዚህን ጊዜ እንለያይ ተባለ እንለያይ ሲባል አብርሃም ብሩክ ሰው ነው እግዚአብሔር የተመሰገነ ይሁን ቀኙን ብትወስድ ወደ ግራው ሄዳለው ግራ ብትወስድ ወደ ቀኝ ምን ማለት ነው ለምለሙን ብትወስድ እኔ ደረቁን ወስዳለሁ ጥሩ አላ ጥሩ ብልጥ ሰው ይሄን አግኝቶ ነው እኔ የምፈልገው ይህን ነው አለ ለምለም ወደ ሆኑት ሜዳዎች አይኑን አነሳ ተመለከተ መረጠ ውጤቱን ግን ታውቃላችሁ አይደል ሚስቱንም ይዞ ሊወጣ ቻለ አልቻለም እነዚህ ሰዎችም አሁን ለከብታቸው የሚመች ነገር አገኝ አንወርስም፣ አሉ። አንወርስም መጥተዋል። ከግብፅ መጥተዋል። ከእግዚአብሔር ሕዝብ ጋር ተቆጥረዋል። ከነገር ጋር ተቆጥረዋል። አስራ ሁለተኛ አስራ ሶስተኛ ማነው? አስረኛ አስራ አንደኛ አስራ ሁለተኛ ነገር ተብለው ተቆጥረዋል። ከዛ በኋላ እዛ ሲደርሱ እንገባም አሉ። ከዚህ የበለጠ እዚህ የሆነን እግዚአብሔርን እናመልካለን። እዚህ የሆነን ጠላት እንዋጋለን። ግን ከዚች አንሄድም። እንዴት የሚያሳዝን ነው ወገኖች። እግዚአብሔር ግን ዮርዳኖስን እንዲሻገሩ ይፈልግ ነበር። ምክንያቱም ከዮርዳኖስ ወንዝ ወዲያ ማዶ የጣዖት አገር ነው፣ ጣዖት የሚመለክበት አገር ነው። እነዚህ ሰዎች ከእነሱ ጋር እንዲነካኩ አይፈልግም እግዚአብሔር። ጨርሶ እንዲለዩ፣ ወንዝ እንዲለያቸው ይፈልጋል እግዚአብሔር ወንዝ እንዲቆርጣቸው ይፈልጋል እግዚአብሔር። እንዳይገናኙ ይፈልጋል እግዚአብሔር። እነሱ ግን መለያየቱን አልፈለጉም፣ ሳይለዩ መኖርን ፈለጉ። ስለዚህ ከዮርዳኖስ ወንዝ ወዲያ ማዶ ቀሩ። እነዚህ ሰዎች መቅረታቸው ምን አስከተለ መሰላችሁ? በመጀመሪያ ወዲያውኑ አምልኮተ ጣዖትን ተለማመዱ። ምክንያቱም ከወንዙ ወዲያ ማዶ አይደሉማ። ወዲያውኑ የአሕዛብ አምልኮ ተለማመዱ። ወዲያውኑ ጣዖት ማምለክ ተለማመዱ። ወዲያውኑ እግዚአብሔርን መበደል ጀመሩ። ወዲያውኑ የእግዚአብሔርን አምልኮ ተዉ። የተቀደሰውን እምነታቸውን ጣሉ። የተቀደሰውን እምነታቸውን በጣሉ ጊዜ ደግሞ ወዲያውኑ ታውቃላችሁ፣ ማራኪዎች ተነሱባቸው። ዜና መዋዕል ላይ እንዳነበብ ነው ሌሎች መንፈሶች ተነሱባቸው ዜና መዋል ምዕራፍ አምስት ላይ እንዳየ ነው ማለት ቁጥር ሀያ ሶስት ላይ የሚናገረው ነገር ስለ ምናሴ ነገድ እኩሌታ ከፍ ብሎ ደግሞ ስለ ሮቤል እና ስለ ጋድ ነገድ ይናገራል። ቁጥር አስራ ስምንት ላይ ምንፈልገው ግን ቁጥር ሀያ አምስት ላይ ነው። የአባቶቻቸውን አምላክ በደሉ እግዚአብሔርም ከፊታቸው ባጠፋቸው በምድሩ አሕዛብ አማልክት አመነዘሩ የእስራኤልም አምላክ የአሶርን ንጉሥ የፎሃን መንፈስ የአሶርንም ንጉሥ የቴል ጌልቴል ፌልሶርን መንፈስ አስነሳ። የሮቤልንና የጋድን ልጆች የምናሴንም ነገድ እኩሌታ አፈለሰ። ከጠላት ጋር ጎረቤት ሆነው ተቀመጡ። ከጠላት ጋር መንደርተኞች ሆነው ተቀመጡ። አምልኳቸውን ተለማመዱ። ከዛ በኋላ የሚያፈልሳቸው ሲመጣ የመጀመሪያዎቹ ፈላሾች እነሱ ነበሩ፣ ተጠቁ። ከአስራ ሁለቱ ነገር ተለይተው እነዚህ ማን ነው? ከሌሎቹ ነገሮች ተለይተው እነዚህ ሁለት ነገር ተኩል ፈለሱ። ለጠላትም እየተጋለጡ ነበሩ። እግዚአብሔር ለጠላት እንዳይጋለጡ ከወንዙ ወዲያ ማዶ ነበር ሊያስቀምጣቸው የፈለ። እነሱ ግን ከጠላት ጋር አንድ ሰፈር ተቀምጡ። ስለዚህ ጠላትም እነሱን ለማጥቃት እነሱ የመጀመሪያዎቹ ተጠቂዎች ነበሩ። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ሳለም እንዳነበብነው ማርቆስ አምስት ላይ ከወንዙ ወዲያ ማዶ ወደዚህ አሁን ወደምናወራለት ወደዚህ ምድር ወደ ጌርጌሴኖን አገር ተሻግሮ መጣ። በታንኳ ነው የተሻገረው። በዛም እጅግ በጣም ብዙ አጋንንት ከስድስት ሺህ በላይ ቁጥራቸው የሆኑ አጋንንት ያደሩበት እጅ እግሩ ታስሮ የማይቻል እጅግ በጣም የተሰቃየ ሰው ለመፈወስ ነው የሄደው። በሄደ ጊዜ ያንን ሰው አገኘው። ያ ሰው ተፈወሰ። ታውቃላችሁ፣ አጋንንቱ ወደ ሌላ ሩቅ አገር አትስደደን ባሉት ጊዜ ወደዛ እሪያዎች እንዲገቡ ፈቀደላቸው። ወደ አሳ ነው ሁለት ሺህ ያህል አሳማዎችም እየተጣደፉ ወደ ባህር ወረዱ። ሰውየው ዳነ፣ ወደ ልቡም ተመለሰ። ቁጭ ብሎ መብላት መጠጣት፣ ቁጭ ብሎ ማውራት፣ በቃ መደበኛ ኖርማል ሰው የዳነ ሰው ሆነ፣ አረፈ ከሁከቱ። ወሬው በአገሩ ሁሉ ተሰማ። ይኸው የዮርዳኖስ ማዶ አገር የሮቤል እና የጋድ፣ እንደዚሁም ደግሞ የምናሴ ልጆች እኩሌታ የሰፈሩበት አገር ነው። ወደዚህ አገር ነው ወሬው ተሰማ። ያ ሰው እሚፈራው! የገዛ ደሙን እያደማ መቃብር ላይ ሲጮህ የሚያድረው ያ ሰው እንደ ተፈወሰ ወሬው ተሰማ። ዜና ሁለት ነገሮች አለው። ሰው ዳነ፣ አሳማ ሰመጠ ነው። ሁለት ገጽታ አለው። ዜና ሁለት ገጽታ አለው። አሳሞቹ ወረዱ፣ እሪያዎቹ ወደ ባህር ወረዱ። ሰውየው ግን ወደ ልቡ ተመለሰ፣ ነው ይሄ ዜና በወጣ ጊዜ እነዚያ አስቀድሞ ከብቶቻችንን ያሉ ሰዎች ምን እንዳሉ ታውቃላችሁ? ጌታ ኢየሱስን አገራችንን ለቀህ ሂድልን አሉት። አገራችንን ለቀህ ሂድልን አሉት። መጀመሪያም አገረ ርስትን ሳይወርሱ የቀሩት ከምን የተነሳ ነው? ከእንስሶቻቸው የተነሳ ነው። አሁንም ጌታ ኢየሱስን ሂድልን ያሉት ከምን የተነሳ ነው? ከእንሰሶቻቸው የተነሳ ነው። እነዚህ ሰዎች በሀብትና በገንዘብ በዓለማዊ ምቾት ታንቀው የሚቀሩ ክርስቲያኖች አይመስሉም። እንዲህ ያሉ ክርስቲያኖች ይኖሩ ይችላል አሉ ብዬ አስባለሁ። ሌላ አምላክ የለም የሚያድ አዎ የሚያድ ይህን አምላክ ትከተሉታላችሁ ወይ? አሁን እንከተላለን። ዮርዳኖስን ግን ተሻገሩ ሲባሉ አንሻገርም ቆይቷል። አንድ በጣም ኑሮ የተመቻት የተመቸው ሰው የተናገረውት ይለኛል። ሌላ ወንድሜ ነው ጌታ ቢመጣ እንዴት ጥሩ ነው ይላል። ያቺ እህት ምን እንዳለች ታውቃላችሁ? ትንሽ ይቆይ ትንሽ ይቆይ ምክንያቱም የተመቸ ነገር ነው ያላት። ባሏ መኪና አለው እሷ መኪና ያላት፣ ጥሩ ቪላ ቤት አለ፣ ሁለቱም ደሞዝተኞች ናቸው። በማናቸውም ጊዜ አሜሪካ ጎብኝተው መምጣት ይችላሉ። ለእነዚህ ሰዎች ጌታ ቢመጣ ደስታ አይደለም። የእግዚአብሔር ቃል ግን የእግዚአብሔር ልጆችን መገለጥ ፍጥረት ለማየት ይቃትታል ይለ ልባችን በዓለማዊ ነገር ሲያዝ ግን በሰማይ ያለው የእውነተኛይቱ ከነዓን የሰማያዊት ኢየሩሳሌም ወደ ጽዮን ከተማ ደርሳችኋል የተባልነው ያ መዓዛ ልባችን ላይ ይጠፋና እዚሁ ምድር ላይ ተመቻችተን መቀመጥ ያምረናል። ስለ ወንጌል መጸለይ ትተን ስለ ጣራያና ግርግዳ ስለ መስኮት መጸለይ ጀምራል። ስለ እነዚህ ነገሮች ያንጸልይ ማለት አይደለም ግን ዋና የጸሎት አጀንዳ ሲሆኑ አሳዛኝ ነው። ዋና የጸሎት አጀንዳ ሲሆኑ አሳዛኝ። ሊጋቡ አንድ ሳምንት የቀራቸው ሙሽሮች ጌታ ቢመጣ አሁንስ ቢሏቸው ምን ይሉ ይሆን? ምን ነው ሚሉት? ባይሆን ከአንድ ሳምንት ከአስራ አምስት ቀን በኋላ አይሉም። ምክንያቱም አይምሮአቸው በሙሉ ወደዛ ነው። ሚዜዎች ጸሎት ላይ ናቸው። ያልተሟላ ገንዘብ ለማሟላት ማርቸዲስ መኪና አልተገኘም። ሚዜዎች እሱን ለማግኘት እየጸለዩ ነው። ጌታዊ አንድ ማርቸዲስ ያለው አጋጥመን እያሉ ነው። ሁሉም ወደዛ ተሰልፏል። ቬሎ አልተገኘም። አሁን እንዶ የጸሎት አዳር ደግሞ ወደ ቬሎ ተነጣጥረዋል። በዚህ መሀል ጌታ ይመጣል። ቬሎአቸው ውጣ በኢየሱስ ስም ሂድ ነው እርግጠኛ ነኝ ወደዚህ ነው የሚሄዱት፣ ገብቷቸዋል። እውነተኛው ሙሽራ ከሰማይ የሚገለጠው ጌታ ከሰማይ የሚገለጠው ሙሽራ ልባችንን ምን ያህል ይዟል? አገር እርስት ምን ያህል ልባችንን ይዛለች? በሰማይ የተጠበቀልን ተስፋ ልባችን ምን ያህል ሞልቷል? ምን ያህል ሞልቷል? ምን ያህል በእውነት አሁንም ከዮርዳኖስ ወዲያ ማዶ ያለው ሳር ጊዜያችንን እየወሰደ አይደለምን? እንጠያየቅ እስቲ፣ እውነቱን እንጠያየቅ ወገኖች። ልባችንን እየወሰደን ነው። ልባችንን እየወሰደ ነው። ልጆቻችንን፣ ከብቶቻችንን እያልን ልባችንን እየወሰደ ነው። እግዚአብሔር ስሙ ብሩክ ይሁን። በብዙ ነገር ባርኮናል። አሁንም ቢሆን ባርኮናል እኮ። አሁን ጤና አለ። ስሙ ብሩክ ይሁን። ወጥተን እንገባለን። ስሙ ብሩክ ይሁን። ሰላም አለን። ስሙ ብሩክ ይሁን። ስጋት የለብንም። እግዚአብሔር የተመሰገነ ይሁን። ምንም ስጋት የለብንም። ሌላው ቀላል መሰላችሁ? ስጋቱ ይተኛል፣ ሌሊት በሬ ካየ አለቀልኝ ነው፣ በማግስቱ ይተኛል፣ ሌሊት ጥሬ ስጋ ከበላ ወይ ልጄ ይሞታል ወይ አባቴ ይሞታል አለቀ። በቃ እንዲሁ እንዲሁ የገዛ የቀዛ ቅዠቱ ሲያሳድደው የሚኖር እግዚአብሔር ከመከራ ስጋት አሳርፎናል። ስሙ ብሩክ ይሁን። እንተኛለን፣ እንነሳለን፣ እንገባለን፣ እንወጣለን፣ እንሰማራለን፣ እንመጣለን፣ ስሙንም እንጠራለን። እግዚአብሔር ብሩክ ይሁን። ግን ይሄ ብቻ በቂ ነው? ይሄ በቂ ነው ዮርዳኖስን መሻገር ከክርስቶስ ዮርዳኖስ፣ ስለ ክርስቶስ ሞት የሚያወራ ከሱ ጋራ ከሞቱ ጋር ራሳችንን መቁጠር የሚያሳያል፣ ራሳችንን መቁጠር ከክርስቶስ ሞት ጋር ራሱን አንድ ያላደረገ ስለዚህ ዓለም ባለጠግነት በማሰብ መንፈሳዊ ሕይወቱ የቀጨጨበት ክርስቲያን እሱ ሮቤል ነው፣ እሱ ጋድ ነው፣ እሱ የምናሴው ኩሌታ ነው። ልንገራቸው ምክንያቱም ወዲያም ተሻግሮ አይደለም፣ እዚሁ ጥቃት ሲመጣም የሚጠቃው እሱ። ምክንያቱም ከሞቱ ጋር ራሱን እንዳላደረገም አልተሻገረም፣ ርቆ አልሄደም። ከጠላት ሰፈር ላይ ነው የተቀመጠው። የመጀመሪያው የጠላት አደጋ ሲመጣ እሱ ላይ ነው የሚወጣው፣ እሱ ላይ ነው የሚወጣው። ይወረሳል፣ ይወረሳል። ልጆቹ ያን አምልኮ እየተለማመዱ ይሄዳል። ከዛ ሰፈር አልተለየም። ልጆቹ ያን አይነት ስድብ፣ ያንን ዘፈን፣ ያንን ጭፈራ እየለመዱ ይሄዳል። እዚህ ምድር ላይ ያለ በጎ ነገር ወጥመድ እንዳይሆንብን ወገኖቼ፣ ልንጠነቀቅ ያስፈልጋል። እነዚህ ሰዎች መጨረሻ መሲህ ሲመጣ ከብዙ ሺህ ዓመት በኋላ መሲህ ሲመጣ ስለ እርያዎች ብለው ሀገራችንን ትተህ ይደልናሉት አገራችን ትተህ ሂድልን። እንዴት የተባረኩ ናቸው እነዛ የሰማሪያ ሀገር ሰዎች! እንደገና ከእነሱ ጋር እንዲውል ለመኑት ለመኑት። እነዚህ ደግሞ እንዲሄድላቸው ለመኑት። ይኸው ነው ያለው ወገኖች፣ ይኸው ነው ያለው። ብዙ አማኞች አሉ፣ ታውቃላችሁ፣ ናይት ክለብ ያላቸው ብዙ አማኞች አሉ። ገብርኤል ቡና ቤት ያላቸው። የቡና ቤት ስም ምንድን ነው? ቅዱስ ገብርኤል ቡና ቤት የለም። ገብርኤል ከቡና ቤት ጋር ምን ግንኙነት አለው? ምንም ግንኙነት የለውም። ሲመሽ መሸታ ይሸጣሉ፣ እሁር ጠዋት ደግሞ አስራት አምጥተው ደግሞ ይሰጣሉ። በዛ በቤታቸው ባለው ሀብት ደግሞ ወንጌላዊውን ፓስተሩን ቤታቸው የጋብዙና ጸልይልን ነው አንተ፣ እኛ እንነግዳለን አንተ ጸልይልን እኛ እንነግድ እነሱ አይጸልዩማ እነሱ ያጋጥማቸዋል እነዚህ አንተ ጸልይ እኛ እንነግዳለን። የአንተን ጫማ የአንተን ልብስ እኛን እንችላለን የኛን ጸሎት አንተ ቻል እነዚህ ሰዎች እግዚአብሔርን የማያምኑ ይመስላችኋል ያምናሉ የበለጠባቸው ነገር አለ ተሻግረው እንዳይሄዱ ህይወታቸውን ያቀጨጨ ነገር አለ። ወደዱት። ያንን በዓለም ያለው ኑሯና ፍራ ማለት አይደለም አንድ ስራ ማለት አይደለም። ግን ደግሞ በክርስቶስ ያለንን አርነት እስክንነጠቅ ድረስ መሄድ የለብንም። ከክርስቶስ ሞት ጋር ያለንን ህብረት እስኪነጥቀን ድረስ መሄድ የለብንም። ሰማያዊውን መሻት፣ ሰማያዊውን ናፍቆት ከልባችን ላይ እስኪወስድብን ድረስ መሄድ የለብንም። ምንድን ነው በፊታቸው የተቀመጠው ነገር? ስለዚህ በቆላሲስ መልእክት ላይ ግሩም የሆነ ማሳሰቢያ አለው ጌታ መንፈስ ቅዱስ ምዕራፍ ሶስት ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም በምድር ያለውን አይደለም። በላይ ያለውን አስቡ፣ በላይ ያለውን አስቡ። ቀኑን ሙሉ እስቲ በላይ የተቀመጠውን እናስብ። ይሄ ቀሪ ነው ወገኖች፣ ቀሪ ነው። ቀሪ ከሁለት ሺህ አሳማ የተለያየ የተለያየ። ቤትም ስሩ ለክርስቶስ። ከሁለት ሺህ አሳማ የተለያየ ታውቃላችሁ። አሳማ ከእንስሳት የተናቀው ባህሪውም የተናቀን ወራዳ እንስሳት ጥሩ ቤት ስሩ፣ ጥሩ ቪላ አይኖራችሁ። ለእግዚአብሔር እግዚአብሔር በላይ ካዘጋጀው ጋር ሲተያይ እናንተ የምትሰሩት ቪላ ምንድን ነው? ድፍረቱ አላችሁ። ምንድን ነው? አሳማ ነው፣ የተዋረደ ነው፣ ትቢያ። የአንድ ቀን መሬት መንቀጥቀጥ ከተሞችን እንዴት እንደሚያደርግ አይታችኋል። የሁለት ሰዎች ጥፋት ሰማይ ጠቀስ ፎቆቹን እንዴት እንዳደረጋቸው አይታችኋል። እስከ ዛሬ ድረስ እስከ ዛሬ ድረስ ፍርስራሽ የተጋዘ አላልቅ ብሎ ይህ ከሳማይ ከፋደም እግዚአብሔር ብሩክ ይሁን። ለእኛ ግን የማትፈርስ ከተማ አለች፣ የማትነዋወጥ ከተማ አለች። ያችን አስቡ ነው ያችን አስቡ። በዚህ ዓለም ሳሮች እንዳትያዙ ከዮርዳኖስ ወዲህ ማዶ ያሉ ሳሮች እንዳይዟችሁ፣ ልምላሜዎች ከዮርዳኖስ ወንዝ ወዲህ ማዶ ያሉ ልምላሜዎች እንዳይዟችሁ እንዳይዟችሁ። ምንም አይደለም። ከዛ ጋር ሲነጻጸር ይሄ ከንቱ ነው፣ ይሄ ከንቱ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ሞቱን እንድናስብ ያሳሰበ፣ ሞቱን እንድናስብ ያረገበትን አላለም፣ አላረገም አላለን። የተነሳበትን አላለን። አልተነሳም፣ ተነስቷል። ከሁሉም በላይ የተዋረደበትን ግን አስቧል። እኛ እንኳን ሰው እንዲያስብልን ቀርቶ እኛ ራሳችን የተዋረድንባትን ቀን እንድናስብ አንፈልግም። ታውቃላችሁ አይደል? ነጭ ልብስ ለብሳችሁ ሙዝ ላይ ቆማችሁ ጭቃ ውስጥ ጠቢ ያላችሁበትን ቀን ታስቡ ትፈልጋላችሁ? አትፈልጉም። ምንድ ነው እንዲታሰብ እንዲከበርላችሁ የምትፈልጉት? የልደት ቀን፣ ማትሪክ ያለፋችሁበት ቀን፣ ከዩኒቨርሲቲ ከዲፕሎማ ያገኛችሁበት ቀን፣ ያገባችሁበት ቀን፣ ሁለት ሻማ፣ ሶስት ሻማ፣ አራት ሻማ፣ ኢዮቤልዩ ሃምሳኛ የልደት በዓላቸውን እንዲና በዚህ ውርደት አይከበርም። ታውቃላችሁ። የእግዚአብሔር ልጅ ግን ውርደቱን ነው እንድናስብ የነገረን። ስሙ ብሩክ ይሁን። ምክንያቱ እሱ ያቃዋል። ከዛ ውርደት ጋር የተያያዘውን ያቀዋል ከዛ ውርደት ጋር የተያያዘውን ጥቅም ያውቀዋል። ያ ውርደት ያስገኘውን ክብር ያውቀዋል። ያ ውርደት ያስገኘውን ክብር አይኖቻችን ከዚህ አሻግረው ማየት ካልቻሉ፣ አስቸጋሪ ወዲሁ እንቀራለን። ወዲሁን እንቀራለን። ወዲሁን እንቀራለን። እነዛ የዮርዳኖስ ሳሮች ፋይዳ የላቸው። እንወሰዳለን። ትተናቸው እንሄዳለን። የሮቤል ነገድ ትቶት እንደሄደው ትተናቸው እንሄዳለን። እነዛ ሳሮች እነዛ ሎጥ ያያቸው ለምለም ሳሮች እሳት እንደነደደባቸው እነዚህ ለምለም ሳሮች አሁንም እሳት ይነድባቸዋል። እግዚአብሔር ግን ለዘላለም ጽኑ ነው። የእግዚአብሔር ሕዝብ ድል ፈንታ ለዘላለም የተባረከ ነው። ስለዚህ በሰማይ ያለውን እንመልከት ወገኖች፣ ከክርስቶስ ጋር የተያያዘውን እንመልከት እንመልከት። በርግጥ እዚህ ዓለም ያለውን ሰርተን ለመኖር የሚያስፈልገንን ነገር ለማሸነፍ አንልከም ማለት አደለም አንድ ግዴታ አለብን። ስራ እንድናከብር ሥራ ስራ እንድንወድ ሰርተን ለሌላው እንድናካፍል። ይህ ደግሞ የእምነታችንን ግዴታ ነው። ስብከቱን ወደ አንድ አቅጣጫ በመሳብ ስራ ፈቶች እንድንሆን እግዚአብሔር አልጠራንም። ይሄ ደግሞ አይገባም። ገመዱን ወደ አንድ አቅጣጫ እንወስድና እኔ በቃ ሰማይ ርስት አለኝ አልሰራም ምን ዋጋ አለ? ሁሉም ከንቱ ነው። ሁሉም አይደለም። አለመስራትም ከንቱ ነው። ስራ መናቅም ከንቱ ነው። ስራ አለመውደድም ከንቱ ነው። አለመስራት የተናቀ ነው፣ ወገኖች። ስለዚህ ስራችሁን ስሩ። ግን ስራችሁ የሚያስገኝላችሁ ልምላሜ ጨርሶ አልሻገርም የሚያስብላችሁ ሊሆን አይገባም። ያንን ተጠንቀቁ፣ ያንን ተጠንቀቁ። ድከም የምትማሩም ተማሩ። ውጤት አንጥታችሁ ስራ ያዙ። ስራ አትናቁ። ሰው ቤትም ቢሆን ስሩ። ምን አለበት? ውጭ ስማር ከዚህ ከአለማያ ዩኒቨርሲቲ ማስትሬት ወስዶ አትክልት የሚያስተካክል ሰው አጋጥሞኛል። አትክልት የሚሰራ ክርስቲያን ነበረ። ጌታ ደስ እያለው እያመለከ አትክልቱን ይገርዛል። ግን ምን አለ ማስትሬት አለ። እዚህ አስራ ሁለተኛ ክፍል ያጨረስ ሰው ና አትክልት ቁረጥ ቢሉት እሱ አይደለም ዘሮቹም እንደተዋረዱ ነው የሚቆጥረው። እግዚአብሔር ከዚህ ያውጣ። ነው ብሎ እውነተኞች መሆን አለበት። ስራም እንወድ መሆን አለበት። ምንድን ነው ችግሩ? ሰርተን ለሌላው መትረፍ መቻል አለብን። ግን ደግሞ በስራ ሀይል በዚህ ዓለም ልምላሜ ነገሮች ተጠምደን የእግዚአብሔርን ነገሮች እንዳንረሳ፣ በሰማይ ጌታ ያስቀመጠልንን ነገር እንዳንረሳ፣ ከዚህም የተነሳ በዚሁ ዓለም ወዲያና ወዲህ ተጠላልፈን ጠላት እንዳይወርሰን ጌታ ይጠብቀል። Amen.